ጤናና አካባቢ ከባቢ አየርን ከብክለት ለማጽዳት በቅርቡ የጀርመን ፍርድ ቤት ለብከላው ምክንያት የሆኑ መኪናዎች ላይ የእገዳ ውሳኔ አሳልፏል። ይህ ታሪካዊ ውሳኔም 12 ሚሊዮን የሚሆኑ የናፍታ መኪናዎችን ይነካል ተብሏል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ የከባቢ አየር ብክለትን ለመቀነስ ውሳኔው አንድ ነገር ቢሆንም ተግባራዊነቱ እንዴት ይታያል? ተጽዕኖ ውስ ለጥቂት ደቂቃዎች እንቃኘዋለን። አብራችሁን ቆዩ። ጀርመን ውስጥ የታወቁት ሽቱትጋርትና ዱስልዶርፍ ከተሞች የበታች ፍርድ ቤቶች ከባደን ቡተንበርግና ከኖርድ ራይን ቬስት ፋለን ፌዴራል ግዛቶች በቀረበላቸው አቤቱታ መሰረት ነው የናፍታ መኪናዎችን የማገድ ውሳኔ በቅድሚያ ያሳለፉት። የላይፕሲሽ ከተማ ፍርድ ቤት በበኩሉ የሁለቱን ከተሞች አርያ በመከተል ውሳኔያቸውን አጸና። ጉዳዩን ወደ ፍርድ ቤት የወሰደው በጀርመን የአካባቢ ተፈጥሮ እርዳታ በአጽሮቱ ደኡሃ የተሰኘው ድርጅት የፍርድ ቤቱ ውሳኔ በመላው የጀርመን ከተሞች ተግባራዊ እንዲሆን ግፊት እያደረገ ነው። ፍርድ ቤቱ ግን ውሳኔውን በስራ ላይ የማዋሉ ነገር የየከተማው ማዘጋጃ ቤት ኃላፊነት ነው ብሏል። ተግባራዊ በሚደረግበት ጊዜም ሚዛናዊነትን በጠበቀ መልኩና ቀስ በቀስ መሆን እንደሚኖርበትም አሳስቧል። በዚያም ላይ የተወሰኑ በናፍታ የሚሰሩ ተሽከርካሪዎችን ከእገዳው ተእገዳው ነጻ አድርጓል። አምቡላንሶች፣ ቆሻሻ የሚሰበስቡ መኪናዎችና የፖሊስ አውቶሞቢሎች እገዳው አይመለከታቸውም። ይህ የፍርድ ቤት ውሳኔ የመኪና አምራቾቹንና ሻጮቹን ሲያስደነግጥ፣ ከባቢ አየር ተበክሏል በሚል አንዳች እርምጃ እንዲወሰድ ሲወተውቱ የቆዩ የአካባቢ ተፈጥሮ ተቆርቋሪዎችን አስፈንድቋል። በውሳኔው የተደሰተው ዴ ኡሃ ለጀርመን ጽዱ አየር ይህ ታላቅ ነገር ነው ብሎታል። ክሊን እርዝ የተሰኘው ሌላው ተቋም በበኩሉ የናፍታ ተሽከርካሪዎች ላይ የተጣለው እገዳ የአየር ብክለት ይዞታን ለማሻሻል የሚረዳ ትርጉም ያለው አካሄድ ነው በማለት አወድሶታል። በጉዳዩ ላይ ጥናት የሚያካሂዱ ባለሙያዎች እዚህ ጀርመን በአየር ውስጥ የተከማቸውን ናይትሮጅን ኦክሳይድ በየዓመቱ ከስድስት ሺህ እስከ አስራ ሶስት ሺህ የሚገመቱ ሰዎችን ጤና በማወክ ለሞት እንደሚያበቃቸው ይናገራሉ። በአየር ውስጥ የተከማቸው ናይትሮጅን ኦክሳይድ አብዛኛው በናፍታ ከሚዘወሩ ተሽከርካሪዎች የሚመጣ መሆኑን ምሁራኑ ያስረዳሉ። በአውሮፓ ሕብረት የአየር ጥራት መመዘኛ መሰረት በአየር ውስጥ የሚገኘው የናይትሮጅን ኦክሳይድ መጠን ከአርባ ማይክሮግራም መብለጥ የለበትም። በጀርመን አብዛኞቹ ከተሞች ይህ መጠን ከሰባ ከፍ ያለ መሆኑ ተገልጿል። ብክለቱ ከታየባቸው ከተሞችም ሽቱትጋርት፣ ዲስልዶርፍ፣ ኮሎኝና ሙኒክ ዋነኞቹ ናቸው። የፍርድ ቤቱ ውሳኔ በሚሊዮኖች የሚቆጠሩ የናፍጣ መኪና ተጠቃሚዎችን ይነካል። የናፍጣ መኪና ባለቤቶች እግረኛ መሆናቸው ብቻ ሳይሆን የተፈላጊነት ዋጋው የወደቀ ተሽከርካሪ መያዛቸው ስጋት ላይ ጥሏቸዋል። ችግሩ ግን በእነሱ ብቻ አያበቃም። ለእነዚህ ወገኖች ካሳ የመስጠት ኃላፊነት የሚያሳስበው አዲሱ የሀገሪቱ ጥምር መንግስት ሀያል ራስ ምታት መሆኑ አይቀርም እየተባለ ነው። የአካባቢ ተፈጥሮ ተቆርቋሪዎች ለተግባራዊነቱ የሚያደርጉት ግፊት እንዳለ ሆኖ የፍርድ ቤቱ ውሳኔ ያስከተለውን መደናገጥ ለማረጋጋት ምንም እንኳን መንግስት በአስቸኳይ የሚደረግ ነገር እንደሌለ ቢናገርም፣ ውሎ አድሮ ግን እገዳው እንደማይቀር አጽንኦት ሰጥቷል። መራይተ መንግስት አንጌላ ሜርክል ፍርድ ቤት ገና መወሰኑ ነው። እኛም ጉዳዩን በእርግጥ በአግባቡ እንመለከተዋለን። ስንመለከተውም በመጀመሪያ ስለሚኖረው የመጠን ደረጃ ያስረዳናል። አሁን ማን ህጋዊ አማራጭ እንዳለው እናያለን። በዚህ ምክንያት ከየከተሞቹና ማዘጋጃ ቤቶቹ ጋርም እንነጋገርበታለን። በተመሳሳይ አሁን የወሰድነው እርምጃ ከ2017 እስከ 2020 ዓ ም ድረስ ጽዱ አየር እንዲኖረን ለማድረግ ያስብነውን የሚያሟላ ይመስላል። በብክለቱ የተጎ የሚወዱት አብዛኛዎቹ ከተሞች በአሁኑ ሰዓት ከተባለው መጠን ያን ያህል እንዳላለፉ እናውቃለን። የሚዛናዊነት ጉዳይም በፍርድ ቤቱ ውሳኔ ላይ ትልቅ ሚና ይጫወታል። ይህም ማለት ተፈላጊው መጠን ላይ በፍጥነት መድረስ እንችላለን። በዚህም ላይ ለየት ያለ ችግር ያለባቸው ጥቂት ከተሞች አሉ። በመሆኑም እንዴት እና በምን መልኩ እርምጃ መውሰድ እንዳለብን እንመለከታለን። ለአውሮፓ ኮሚሽን የጻፍነው ደብዳቤን ታውቃላችሁ። በዚያም ላይ ተሟግተናል። እናም በምንም መልኩ ቢሆን የአየር ብክለትን መቆጣጠሪያው እቅድ በመንግስታት እርዳታ ሁን ተግባራዊ መሆን ይኖርበታል። መርክል አክለውም ዝርዝሩን ከሚመለከታቸው ከተሞች ጋር መነጋገሩን እንደሚቀጥል ጠቁመው ጉዳዩ ግን የግለሰቦች ብቻ እንዳልሆነ አመልክተዋል። እንዲያም ሆኖ የእገዳው ውሳኔ ሁሉንም መኪናዎች አይመለከትም የሚለውንም አጽንኦት ሰጥተውታል። የጀርመን የአካባቢ ተፈጥሮ ጥበቃ ሚኒስትር ባርባራ ሄንድሪክ በበኩላቸው አዳዲስ በናፍታ የሚሽከረከሩ መኪናዎችን የገዙ ወገኖች ላይ እገዳውን ተግባራዊ ማድረጉ ፍትሐዊነት የሚጎድለው እንደሆነ ነው የተናገሩት። በቅርቡ አዲስና ተገቢው የብክለት መቆጣጠሪያ ስልት ያለው የናፍታ መኪና የገዙ አሽከርካሪዎች ለችግሩ ዋጋ እንዲከፍሉ ማድረጉ ከባድ የፍትሐዊነት ነው ብዬ አስባለሁ። እያንዳንዱ ሰው አዲስ መኪና ለመግዛት ይችላል ማለትም የማይሆን ነው። ችግሩ የተፈጠረው በመኪናዎች ፋብሪካዎች ነው። እናም በአጋጣሚው ካለባቸው ኃላፊነት ነጻ ልናወጣቸው አይገባም። በዚህ ምክንያትም ተጠቃሚዎች ይግባኝ ማለት መብት አላቸው። በናፍታ የሚሰሩ ተሽከርካሪዎች ይታገዳሉ ሲባል ሙሉ በሙሉ የናፍታ መኪናዎች ከጀርመን ጎዳናዎች ይወገዳሉ ማለት እንዳልሆነ ከተገለጸ በኋላ የጀርመን የመኪና ፋብሪካዎች ስጋቱ ትንሽ ቀነስ ያለላቸው መስሏል። በጀርመን የአውቶሞቲቭ ኢንዱስትሪ ማህበር ኃላፊ ማቲያስ ቪስማንም ይህንኑ ነው ያንጸባረቁት። የጀርመን ፌዴራል ፍርድ ቤት አስተዳደር ሁሉንም የናፍታ መኪናዎች ይታገዱ የሚለውን ውሳኔ በመቃወሙ ተደስተናል። በየጊዜው እንደምንለው ዩሮ ስድስት ማለትም በአውሮፓ ደረጃ የብክለት መጠናቸው ከዚህ ያልበለጠ መኪናዎች እገዳው እንደማይመለከታቸው ግልጽ ነው። የውሳኔው ችግር ምንድን ነው? በተለያዩ ከተሞች የተለያዩ ደንቦች ሊኖሩ ይችላሉ፣ እናም ያ ያሳስበናል። በተለያዩ የሀገሪቱ ከተሞች የሚወጡ የተለያዩ ደንቦችም የጀርመን መኪና አሽከርካሪዎችን ግራ ጋብተው መተማመን እንዳይኖራቸው ሊያደርጓቸው ይችላሉ። በአንድ በኩል የጀርመንን ከባቢ አየር ከብክለት ለማጽዳት የተወሰደው እርምጃ አዎንታዊ ቢመስልም በሌላ ጎኑ ደግሞ ለሌሎች ሀገራትና አካባቢዎች ከወዲሁ የስጋት ምንጭ ሆኗል። ታዛቢዎች እንደሚሉት ጀርመን የራሷን አየር ለማጽዳት ያሳለፈችው ይህ ውሳኔ ብክለትን ወደ ሌሎች ሀገራት የማሻገር አይነት ነው። ለምሳሌ የምስራቅ አውሮፓ ሀገራት እነ ፖላንድ፣ ሮማኒያ ቡልጋሪያና ቼክ ሪፑብሊክ የጀርመንን ያገለገሉ ተሽከርካሪዎች እንደወረደ ተረካቢዎች ናቸው። ጉዳዩን በቅርበት የሚያውቁ እንደሚሉትም በጀርመን ከተሞች እንዳይሽከረከሩ የታገዱ የናፍታ መኪና ባለቤቶች ንብረታቸውን እንደዋዛ የሚጥሉት ብቻ አይሆንም። ብዙዎቹ ሊሸጧቸው እንደሚችሉ ይገመታል። የመጓጓዣና የአካባቢ ተፈጥሮን ቁርኝት በቅርበት የሚያጠኑት የአየር ጥናት ጉዳይ ባለሙያ ጁሊያ ፖሊስ ካኖቫ መኪናዎቹ ወደ ተጠቀሱት ሀገራት የመሻገራቸው ጉዳይ አያጠያይቅም ነው የሚሉት። ፖላንድ አየራቸው እጅግ የተበከሉ ከተሞች ያላት ሀገር መሆኗ ይነገርላታል። ጀርመን ውስጥ እንዳይነዱ እገዳ የሚጣልባቸው ተሽከርካሪዎች ወደዛ ሊሻገሩና ብክለቱን ይበልጥ ሊያባብሱት ይችላሉ የሚለው ስጋት ከወዲሁ መሰማት ጀምሯል። ሮማኒያም ስትታይ ጉዳዩ ተመሳሳይ ነው። ባለፈው ዓመት በሀገሪቱ ካሉት ከአምስቱ አራቱ ተሽከርካሪዎች ያገለገሉ መሆናቸው ተረጋግጧል። ሀገሪቱ ያገለገሉ መኪናዎች ለሚያስከትሉት የብክለት መጠን የምታስከፍለው ግብር ባለመኖሩም ሮማኒያን የአሮጌ መኪናዎች መናኸሪያ እንዳደረጋት የሚናገሩ አሉ። የፍርድ ቤቱ ውሳኔ ያስከተለው ተጽዕኖ በዚህ አላበቃም። ያገለገለ ተሽከርካሪ የሚሸጡ ነጋዴዎች ገበያም ከወዲሁ ተነክቷል። ማርሴል ዲአርቦል ያገለገሉ መኪናዎች መሸጫ ባለቤት ናቸው። የናፍታ መኪናዎች ዋጋ ከወረደ አንድ አመት ሆነው፣ እነሱን የመግዛት ፍላጎትም በፍጥነት እየቀነሰ ነው። የመግዛት ፍላጎቱ በከፊል ዘጠና በመቶ ዝቅ ብሏል። ዋጋውም እንዲሁ ወደ 25 በመቶ ወርዷል ማለት እችላለሁ። አሁን በተላለፈው ውሳኔ ምክንያት ይበልጥ ዋጋውን ሊቀንሰው ይችላል። ቆየት ብለን የመግዛት ፍላጎቱ ወዴት እንደሚሄድ እናያለን። በኔ ግምት ሽያጭ ሊያቆም ይችላል ባይነኝ አዝማሚያው ነበር እናም ይበልጥ ሊቀንስ ይችላል ነጋዴው እንደሚሉት እነዚህ ተሽከርካሪዎች በብዛት የሚሸጡት ወደ ምስራቅ አውሮጳ ነው የናፍጣ መኪናዎች ጣፈንታ አጠራጣሪ በሆነበት በአሁኑ ወቅት ታዲያ መኪና ሻጮቹ ለደንበኞቻቸው በራቸውን አልዘጉም መልሰው ሊገዟቸው የሚችሉበት ሁኔታ መኖሩ ነው ማርሴል ዲ አርቦል የሚናገሩት መኪናውን መውሰድ ይኖርብናል። ደንበኞቻችንን መኪናውን አንወስድም ልንላቸው አንችልም። ሆኖም ግን ቅናሽ ይደረጋል። የፍርድ ቤት ውሳኔ የሚያስከትለው ነገር ይኖራል። እርግጥ ዋጋውን በጣም አናወርደውም። ከ10 እስከ 15 በመቶ ሊቀንስ ይችላል ብሎ መገመት ይቻላል። በትናንትናው ዕለትም አውዲ በተጠቃሚዎች እጅ የሚገኙ የናፍታ መኪናዎቹን መልሶ የመሰብሰብ ጥሪ አስተላልፏል። አውዲ ከሚሸጣቸው ከ50 እስከ 55 በመቶ የሚሆኑት መኪናዎች በናፍታ የሚሽከረከሩ ናቸው። ባለፈው ሐምሌ ወር 850 ሺ ባለ 6 ና 8 ሲሊንደር ሞተር ያላቸውን ምርቶቹን የብክለት መጠን ፍተሻ አካሂዶ ነበር። ይህን ምርመራ ገሚሱ በሰላም አልፈዋል። ጀርመን ላይ በተለይ በናፍታ የሚንቀሳቀሱ መኪናዎች ጣጣ የመጣባቸው በጎርጎሮሳዊ 2015 ዓ ም ፎልክስቫገን ኩባንያ አሜሪካን ውስጥ ያጋጠመው የብክለት መጠን የሚያጭበረብር ፕሮግራም የተገጠመላቸው መኪኖቹ ምስጢር ከተጋለጠ በኋላ ነው። ኩባንያውም ጥፋቱን በአደባባይ አምኗል። የፎልክስቫገን መዘዝም ዛሬ ሌሎቹን የናፍታ መኪና አምራቾችን ፈተና ውስጥ ከቷል። እርግጥ ነው ቱጃሮቹ የመኪና ፋብሪካዎች ኪሳራቸውን የሚያካክሱበት ስልት አይጠፋቸው ይሆናል። ከባቢ አየር በካይ ተብለው ከጀርመን ከፈረንሳይም ሆነ ሌሎች የአውሮፓ ሀገራት የሚገለሉት ያገለገሉ መኪናዎች በቀነሰ ዋጋ እየተሸመቱ የሚሻገሩባቸው እንደ አፍሪቃ ያሉ አካባቢዎች ከተፈጥሮ ጋር የሚገጥሙት ግብ ግብ መፍትሄ ሳያገኝ እንዲህ ባሉት አጋጣሚዎች ከባቢ አየራቸው ለተባባሰ ብክለት መጋለጡ እንደማይቀር ከወዲሁ ግምት የሚሰነዝሩ አልጠፉም። አድማጮች፣ ለምሽቱ ያልነው በዚሁ አበቃ። አስተያየት ጥቆማችሁ፣ ሀይሌን ሸዋ እየለገሰ ነኝ። ሰላም ሁኑ።